ወደሚቀጥለው ዘገባ እናልፋለን። የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ሊቀመንበር የፓርቲው ብሔራዊ ምክር ቤት በፓርቲ ውስጥ በአመራር ደረጃ ተፈጥሮ የነበረውን ችግር የሚፈታ አካል መፍጠሩን አስታወቀ። ፓርቲው ያጋጠመውን ችግር በመተዳደሪያ ደንቡ መሰረት ብቻ እንደሚፈታም ተናግረዋል። የአዲስ አበባ ዘጋቢያችን መለስካቸው አመሀ ዝርዝሩን ልኮልናል። የሰማያዊ ፓርቲ የኦዲትና ኢንስፔክሽን ኮሚቴ ሊቀመንበር አቶ አበራ ገብሩ እንደሚሉት ከሆነ ፓርቲው ከወራት በፊት የተፈጠረውን ችግር በመግባባትና በሰለጠነ መንገድ በውይይት ለመፍታት የአመራር አባላቱ የተስማሙ በመሆናቸው አሁን እንደ አንድ አካል ሆነው በመስራት ላይ ይገኛሉ። ይህ ተፈጥሯል የተባለውን ችግር በመፍታት ረገድ ፓርቲው አሁን የደረሰበትን ደረጃ እንዲያስረዱኝ ነበረ በመጀመሪያ የጠየቅኳቸው። እንደተባለው እንዳልከው ፓርቲያችን ውስጥ የተፈጠረ ችግር ነበረ። ይህን ችግር በሰለጠነ መንገድ ቁጭ ብለን በውይይት እንፍታው የሚል መግባባት ላይ ስለደረስንና ይህን ጉዳይ ደግሞ ምክር ቤቱ ተመልክቶት ለሶስት ሰዎች ይህን ጉዳይ እንዲያስተባብሩ ለሶስት አባላቶች ኃላፊነት በመስጠቱና ከፓርቲው የተለያዩ አካላት ከምክር ቤቱም ከሥራ አስፈጻሚውም ኮሪዳር ማማራ ኮሚሽኑም ሁለት ሁለት ሰዎች ሆነን አንድ ይሄን ጉዳይ በየጊዜው እነዚህ ችግሮች በበሂደት በሂደት እየፈታን እንድንሄድ ተስማምተናል። ከዚህም ሌላ ይሄን ጉዳይ መጨረሻ ልባላይ እስከምንደርስ ድረስ የምንፈልገው ውጤት እስከምንደርስ መግለጫ እንዳልሰጥ ስለተባባልን አቶ መለስካቸው ልገልጽ ለምፈልገው ነገር ዝርዝር የሆነ መግለጫ እንደማልሰጥህና ዝርዝሩ መግለጫውስ እንደማልከው ቃሌ መጠበቅ ስለምፈልግ ፓርቲን አሁን ካለበት ደረጃ ማንሳት ስለምፈልግ መጨረሻ ውጤቱን የምፈልገው ያ ስለሆነ ቃሌን ጠብቄ ዝርዝር ውስጥ አልገባም። ነገር ግን ከዛ ውጪ የሆኑ ነገሮችን ልመለስልህ እችላለሁ። እና አሁን ያለንበት ደረጃ ችግራችንን ቁጭ ብለን እንፍታ ተብሏል። መነጋገር ጀምረናል። የፓርቲ ችግሮች በተቋም ይፈቱ ተብሏል። በደንባችን መሰረት ችግሮችን እንፈታለን የሚል እምነት አለን። ይሄንን በማድረግ ላይ እንገኛለን። አሁን የሰማያዊ ፓርቲ ብሔራዊ ምክር ቤት ይህንን ውሳኔን ሊያዘጋጅ የሚችል ራሱ ነው የቻለ አካል ሲፈጠር የወሪትና ኢንስፔክሽን ውሳኔ የነበረውን ሽሮ ነው ምንድነው እንዳልኩት ነው ምንም የሚሻል ነገር የለም። እያንዳንዱ ነገር ከአሁኑ በኋላ የምንሰራቸው ነገሮች በተቋም እንስራው ስለተባለ ኦዲትና ምርመራ ኮሚሽን የሚመለከቱ ጉዳይ ኦዲትና ምርመራ ኮሚሽን ነው የሚወስነው። ስራ አሰብሳቢው ነው የሚመለከተው ጉዳይ ስራ አሰብሳቢው ነው፣ ምክር ቤቱ ነው የሚመለከተው ጉዳይ ምክር ቤቱ ነው የሚወስነውና እያንዳንዱ ጉዳይ በተቋም በሚመለከተው አካል ይታይ ስለተባለ እኛ ነው የሚመለከተው ጉዳይ ሌላው አካል አይሻለሁ። አሁን ባለፈው ጊዜ በተፈጠረው ችግር አንዱ ነገር ምንድን ነው የስነስርዓት ኮሚቴው ያስተላለፈውን ውሳኔ የኦዲት ኢንስፔክሽን ኮሚቴው አግዶታል። ከዛ በኋላ ኮሚቴው የሰራው ነገር አለ። ከዛ በኋላ ጉዳዩ እያየረው ነበር። እየሰራናቸው ነገሮች አሉ። ለማንኛውም ግን አሁን የጀመርነው የመፍታት ሂደት አብረን ቁጭ ብለን የመፍታት ሂደት ምክንያት እሱም አንዱ በዚህ በሂደት አሁን በጀመርነው መንገድ የሚፈቱ ስለሆኑ እንዳልኳቸው መለስካቸው ዝርዝር ውስጥ አልገባም፣ ግን እያየነው መሆኑን እገልፃለሁ። ይወዳል ውሳኔው እንዳለ ነው። የሥነ ስርዓት ኮሚቴ ውሳኔውን እንዳለ ሆኖ እኛ አሁን እያየነው ባለንበት ሁኔታ ወደፊት እንዴት ነው የሚፈታ የምናየው ይሆናል። ማዝበጥ ሊሆን ይችላል፣ መቀነስ፣ መጨመር። እያንዳንዱን ነገር በተቋምና በደንባችን መሰረት ነው የምናየው። ተባባለ መሰረት በዚህ መሰረት ነው እያንዳንዱን ጉዳይ እያየነው ያለ ነው። በዛ ውጤቱን ወደፊት ደፍተን እናየው ይሄንን የተነሳውን ችግር በተመለከተ ደንባችሁ የሚለውን ነገር ይገርምኛል። ደንባችን የሚለው ነገር ይሄንን ደንባችን እንደዚህ ነው የሚለው እንደዚህ ነው የሚያዩ ግዴ ለመግለጽ ዝርዝሩ ልገባል እንዳልከው ይሄን በሚመለከት አንድ ደረጃ ላይ እስከነ ድረስ ምንም መግለጽ የለብንም ስለተባለ አሁን እሱም ባልገጸው ወዳለሁ። ግን አስረግጬ ልገልጽልህ ፈልገው ነገር ቢኖር ዚጋ እዚህ ጋር እያንዳንዷን ነገር የምንፈታው በደንባችን በደንባችንና በደንባችን ብቻ መሆኑን መግለጽ እፈልጋለሁ። አባባ ያሁኑ አሁን በእጃችሁ ላይ ያለው ችግር በቀደም አቶ ይልቃል እንደነገሩኝ ከሆነ ፓርቲውን ከባድ ችግር ላይ የሚጥለው አይደለም፣ በቁጥጥር የዋለ ነው፣ በየጊዜው የምንፈታው ጉዳይ ነው ብለውኛል። የእርስዎ እምነት እንደዚያ ነው። የእኔም እምነት እንደዛ ነው። ችግሮቻችንን እንፈታለን የሚል እምነት አለን። መጨረሻውን በጉት የምንጠብቀው ሆኖ አሁን ያለብንን ችግር እንፈት ቁርጠኝነቱ ካለ እንደምንፈታው እንጠራጠር በእያንዳንዳችን ስጥ ቁርጠኝነቱ ካለና እንፈታዋለን የሚል እምነት አለን። በጣም አመሰግናለሁ። አመሰግናለሁ አቶ መለስካቸው።